ኤልኒኞ ክስተት የተፈጠረው የአየር ንብረት ለውጥ በኢትዮጵያ ድርቅ እንዲመጣ ምክንያት ሆኗል። በአፋር፣ በምስራቅና በምዕራብ ሐረርጌ፣ በሶማሌ፣ በትግራይ፣ በአማራና በደቡብ ክልሎች በደረሰ ድርቅ፣ በተለይ በአፋርና ሶማሌ ክልሎች በርካታ ከብቶች ማለቃቸውን ነዋሪዎች እየተናገሩ ነው። ከፍተኛ ርብርብ ካልተደረገም ሁኔታው ተባብሶ ወደ ከባድ ረሃብ ሊቀየር ይችላል የሚል ስጋት አለ። መንግስትና ለጋሽ ድርጅቶች ድርቁ ወደ ከፋ ረሀብ ሳይቀየር በፊት እንቆጣጠረዋለን እያሉ ነው። የአሜሪካ ድምጽ ያነጋገራቸው የችግሩ ተጠቂዎች ደግሞ በቂ እርዳታ እየተደረገልን አይደለም፣ ሰውም እየሞተብን ነው ይላሉ። ከአፋር ክልል ከሁመራ እንዲሁም ከምዕራብ ሀረርጌ የችግሩ ተጠቂዎችን አነጋግረናል። የዛሬው የዕለተ ቅዳሜ ፕሮግራማችን ሙሉ ዝግጅትም በዚህ ላይ ይሆናል የሚያተኩረው። ፕሮግራማችንን የምንጀምረው ጽዮን ግርማ የአፋር ክልልን አስመልክቶ ባሰናዳችው ዝግጅት ይሆናል። ኢትዮጵያ ከዚህ ቀደም ከገጠሟት ሁሉ በከፋ ሁኔታ በድርቅ እንደተመታች እየተነገረ ነው። ይህ ድርቅ የእርሻ መሬቶችን ማራቆቱን ከብቶች መሞታቸውንና በዚህም ምክንያት በሰው ልጆች ላይ ረሃብ መከሰቱ ካለፉት አራት ወራት ጀምሮ ጠቋሚ የሆነ መረጃዎች ቢወጡም በኢትዮጵያ መንግሥት በኩል ድርቁ ኤልኒኖ ባስከተለው የዝናብ እጥረት ምክንያት እየመጣ ነው፣ በጥቂት መቶ ሺዎች የሚቆጠሩ ሰዎች የምግብ እርዳታ ይፈልጋሉ እንጂ ረሃብ የለም የሚል መግለጫ ሲሰጥ ቆይቶ ነበር። አሁን በይፋ መገለጽ ከጀመረ በኋላ ግን በኢትዮጵያ 8.2 ሚሊዮን ሕዝብ አስቸኳይ የምግብ እርዳታ እንደሚያስፈልጋቸው በመግለጽ ለጋሽ ድርጅቶች እርዳታ እንዲሰጡ ጠይቋል። አሁን በይፋም የገንዘብ እርዳታ እየተሰጠ መሆኑ ተገልጿል። በአሁኑ ወቅት በተለይ በአፋር ክልል፣ በአማራ ክልል፣ በሶማሌ ክልል፣ በትግራይ፣ በደቡብ፣ በምስራቅና በምዕራብ ሀረርጌ ያሉ ሰዎች የረሃቡ ሰለባዎች ሆነዋል። ድርቁ በከፋ ሁኔታ ስላጠቃቸውም አስቸኳይ የምግብና የሕክምና እርዳታ ይፈልጋሉ ተብሏል። መንግስት ድርቁ ያስከተለውን አደጋ እየተቋቋመው እንደሚገኝና ረሃቡ ወደ ችጋር ከመቀየሩ በፊት እንደሚቆጣጠረው እየገለጸ ነው። በሌላ በኩል ቢቢሲና አልጀዚራ ያቀረቡትን ዘገባ ጨምሮ የውጭ ሀገር ብዙሀን መገናኛ አቅራቢዎች ድርቁ ከፍተኛ የረሃብ አደጋ ማስከተሉን፣ ህጻናት በረሃብ ህይወታቸው ማለፉን እየተናገሩ ነው ድርቁ በአስከፊ ሁኔታ ከተባባሰባቸው አካባቢዎች አንዱ አፋር ክልል ነው። አፋር ክልል በኢትዮጵያ ከሚገኙት ዘጠኝ ክልሎች አንዱ ነው። የማዕከላዊ ስታቲስቲክስ ኤጀንሲ በ1999 ዓ ም ባወጣው የህዝብና ቤት ቆጠራ መረጃ መሰረት የኢትዮጵያ ሕዝብ ብዛት 74 ሚሊዮን እንደሆነ ሲገልጽ የአፋር ክልል ሕዝብ ብዛትን 1.5 ሚሊዮን ብሎት ነበር። ነገር ግን ኤጀንሲው ይህን መረጃ ሲያወጣ የሕዝብ ቁጥሩ ወደፊት ከ30 እስከ 50 ዓመት ሊኖር የሚችለውን ጭምር ያመላከተ ስለነበር አሁን የአፋር ክልል ነዋሪዎች ብዛት 2.5 ሚሊዮን ይሆናል በሚል ይገመታል። በዚህ ክልል ያለው ነዋሪ በአምስት ዞንና 32 በሚጠጉ ወረዳዎች ተከፍሏል። ዞን 1 አውሳ፣ ዞን 2 ክልቢት ዞን ሶስት ጋቢ ዞን አራት ፋንቴና እንዲሁም ዞን አምስት ሀሬ በመባል ይታወቃሉ። በዚህ ክልል የሚገኙ ነዋሪዎች አርብቶ አደር የሚባሉት በከብት እርባታ የሚተዳደሩ ሲሆን አመቱን ሙሉ ከቦታ ቦታ እየተዘዋወሩ የግጦሽ ሳርና የውሃ ኩሬ ባገኙበት ሁሉ ከብቶቻቸውን እየመገቡና ውሃ እያጠጡ ኑሯቸውን ይገፋሉ። በእርሻ ስራ የሚተዳደሩት አርሶ አደሮችም በዚሁ ክልል ውስጥ ይገኛሉ። እነዚህ ነዋሪዎች እንደሚሉት በአፋር ከ1988 ዓ ም ጀምሮ በየሁለትና ሶስት አመቱ መሬታቸውን ድርቅ እየመታባቸው ይቸገራሉ፣ ይራባሉ። ግን ደግሞ ቆይቶም ቢሆን ዝናቡ ስለሚመጣ ተመልሰው ያገግማሉ። ካለፉት ሁለት ዓመታት ጀምሮ ግን መሬታቸው ከእለት እለት እየደረቀ ሳር እየጠፋ ከብቶቻቸውን የሚያጠጡት ውሃ እያጡ ቀስ በቀስም ከብቶቻቸው በረሃብና በበሽታ አለቁባቸው። ለከተማ ቀረብ ባለ አካባቢ ያሉት የከብት መኖ እየገዙ የቻሉትን ያህል ለማትረፍ ሞከሩ። በገጠር አካባቢ ያሉትና ለመኪና መንገድ ራቅ ያሉት ግን ሁኔታው ከቀን ቀን ተባብሶ ለረሀብ ተጋለጡ። ህጻናት፣ እናቶች፣ አቅመ ደካሞችና ነፍሰ ጥሮች መንቀሳቀስ አቅቷቸው ከባድ የችጋር ስጋት ከፊት ለፊታቸው ተጋርጧል። ከአምስቱ ዞኖች ውስጥ ለከተማ ቀረብ ያሉትንና የስልክ አገልግሎት ከሚያገኙት ውስጥ የተወሰኑትን ስለ ሁኔታው ጠይቀናቸዋል። አቶ ሀሰን መሐመድ የሀምሳ ዓመት አዛውንት ናቸው። ዞን አንድ አውሳ በተባለ ቦታ ይኖራሉ። በመጀመሪያ ሁሉንም ነዋሪዎች የጠየኳቸው ለድርቁ መንስኤ ነው የሚሉትን ምክንያት ነበር። አቶ ሐሰን በአፋር ክልል ለተከሰተው ድርቅና ረሃብ ሁለት ምክንያት ይጠቅሳሉ። የድርቁ የዝናብ እጥረት እኮ ነው አንደኛው። ሁለተኛው ኤዋያን የሚባለው ዛፍ አለ። ያ ዛፉ የበቀልበትን ቦታዎቹ ሳር የሚባለው ነገር አይበቅልም። በሁለተኛው ድርቅ ውሳናት ከመቼ ጀምሮ ነው ይሄ? ወያኔ የሚባለው ዛፍ መብቀል የጀመረው ከወያኔ ከመጣ ጊዜ ጀምሮ ነው ሀ ከዛ አገሩ ተቅላላ አላምበሴች የአፈር አገር ዛፉ ላምበሴ ከሀዋሳ ጀምሮ እስከ አፋሞ ደረስ ይህን ዛፎቹ ተቅላላ አገሩ ወረሴች ተቅላላት ሳሩ የሚባለው ነገር ጠፋ። አንደኛው ድርቂ ውሳናት፣ ሁለተኛው ድርቂ ድርቂ ነው ለዚናም ማጣቱ አቶ ሀሰን እንዳሉት የዝናብ እጥረቱ ከመከሰቱ በፊት የአካባቢው ነዋሪዎች ወያኔ እያሉ የሚጠሯት የዛፍ አይነት ለግጦሽ የሚጠቀሙበት ሳር መሀል እየገባች ትበቅላለች። እሷ በበቀለችበት ቦታ ሁሉ ምንም ነገር አይበቅልም ወይም ይደርቃል። ከዛ በኋላም ምንም ነገር በአካባቢው አይበቅልም። በክልሉ ዞን አምስት ተላለክ በሚባል ቦታ ነዋሪ የሆኑት አቶ አህመድ አይስማ በአካባቢው በበረሃነት ላይ የዝናብ እጥረት መከሰቱ ለረሀብ እንዳጋለጣቸው ገልጸው በሁለተኛ ምክንያትነት የዚህችን ዛፍ ጉዳይ ያነሳሉ። ሌላ ሀገር ላይ ሌላ ሀገር ላይ ዋያኔ ናት፣ እኛ ሀገር ላይ ዲሞክራሲ የሚባላለች በጣም በየቦታ ላይ ትበቅላለች። እንደ ንፋስ ፍሬ ይወስዳል። እዛ እንደ ንፋስ እንደወሰደች ትበቅላለች። ሳሩ በሙሉ ያተፋል። ሳር የሚባል ያተፋል፣ እዛ ውሳ የበቀልበት አካባቢ ላይ ስማቸው ቢጠቀስ ቅር የማይላቸው ነገር ግን ስማቸው ቢገለጽ ሊደርስባቸው የሚችለውን ችግር የጠቆሙን ሌላው የዞን ሶስት ነዋሪም የዝናብ እጥረቱ ከመከሰቱም አስቀድሞ ይኸው ዛፍ የሚጠቀሙበትን ሳር እንዳሳጣቸው ይናገራሉ። ወያኔ ዛፍ ነው እሱ ነው አገር በሙሉ የባከለውና በዛው እንግዲህ ማር ነው እሱ ራሱ ከዋጋው በጣም አርዘኛ ነው እና በዛኛው ሳር ነው አብዛኛው ሳር እንዲበቀመ እንዲ እንዲጠፋ ያደርጉ። ምክንያቱም ሳር ሳርና በዛ አካባቢ ሲበቅሉ የነበሩ ዛፎች በሙሉ ጠፍተዋል። በዛኛው ወረሽን ያለው ደግሞ ለምንድን ነው ወያኔ ዛፍ የሚባለው? የወያኔ መንግስት ዘመን ስለመጣ ነው። በዛን ጊዜ አንድ እርሳ ምርምር መስኖ አካባቢ ፈራንጂ መጥቶ ነው የተከለው የሚሉትና ያን ያህል ኢንፎርሜሽን ያለው ግን አብዛኛው በጣም አገር በሙሉ የበቀለው በአሁን ጊዜ ነው በደርግ ጊዜ አላቆም በዚህ ነው ያለን መረጃ ማለት ነው። ይህን ጉዳይ በተመለከተ የቀድሞ የሕዝብ ተወካዮች ምክር ቤት አባል የነበሩትን አቶ ሙርሃ አባከሪን አነጋገርኳቸው። ለዚህ ለአፋር ክልል የድርቅ ለሳር ለከብት ግጦሽ መሬት መጥፋት ምክንያት ሁለት ናቸው ብለው የአካባቢው ሰዎች ጠቅሰውልኝ ነበር። አንደኛው ዝናብ ነው፣ ሁለተኛው ደግሞ አንድ አንዲት ዛፍ አለች። ስሟ አንዳንድ አካባቢ ወያኔ ትባላለች፣ አንዳንድ አካባቢ ዲሞክራሲ ትባላለች ብለውኛል። ምንድን እንደ ምንድን ናት ይሄ ዛፍ ምንድን ነው ይሄ ነገር? አይ ይሄ ዛፍ ወያኔ የሚባለው ዛፍ በሳይንሳዊ ስም ብሮሶቢስ ትባላለች። ብሮሶቢስ እና መጤ ዛፍ ናት። የመጣው የደርግ ጊዜ ከአሜሪካ በረሃ ለማጥፋት የመጣ ዛፍ ነው። በዛው ላይ አሁን ሌላ እንትን ሳይሆን ውያኔ ዛፍ የሚሉትን በጣም የታ የታ የተስፋፋውና አብዛኛው መሬት የያዘው ኢህአዲግ ሀገሪቱን ከተቆጣጠረ በኋላ ስለሆነ ነው እና ዛፉ በዛው ነው። መጤ ነው። ከውጭ የመጣው ዛፍ ስለሆነ አሁን ሳር አይበቅልም። ሁለተኛው ውሳ የበቀልበት ቦታ ላይ ሳር አይበቅልም። ሁለተኛው ሌላ ነባር ዛፎችን ያጠፋሉ። ለዚህ ለከብት መዋያው ደግሞ እንዲያጥር ታደርጋለች። እንደ ተባለው ይህ ዛፍ የመጣውና መብቀል የጀመረው ከደርግ ጊዜ ጀምሮ ከሆነ እንዲሁም ለግጦሽ ሳር መጥፋት እንደ ምክንያትነት ከቀረበ ለምን እንዲጠፋ ጥረት አልተደረገም? በኢትዮጵያ ላይ የታወቀ ነው። ከዚህ በፊት የሞዋቹ ጠቅላይ ሚኒስትር ላይ ሁሉ ቀርቦ ነበር በዚህ ዳፍሮ አብቱታ ያው ጥረት እንደሚደረግ ቃል ገብቶላት ነበር፣ ግን መንግስትም ራሱ አልቻለም። ዛሬም ይመናጥሩና እና ነገም ሲሩን ከሲሩ ካላወጡ ከነጎዳም ትወጣለች። በርሃ ላይ እንደገና ትበቅላለች። ውሃ ማስጣጣትም ዝናብም ብዙም አትፈልግም። አብዛኛው ደግሞ የአዋስ ወይም ይሄ ሪቨር ባንክ የሆነ አካባቢ ማለትም አዋስ ዳር አካባቢ ነው እና በጣም ሳር የነበረበት የከብት መዋያ የነበረበት ቦታ ነው የተያዘው እሾ ካላት ያንን እሾህ ደግሞ ሰው ከዋጋ ሰው ያው በጣም ይጎዳል። ግመልግር ላይ ከዋጋ ግመልግር ይጎዳል። ከብት እዛው ዛፍ የበቀልበት ቦታ እንዳይገባ ይከለከላል፣ እንዳይገባ ታደርጋለች። ያንን እና ጥቅጥቅ ያለናት እና አስቸጋሪ የሆነ ዛፍ ናት። አብዛኛው የአፈር አካባቢ ይዛለች። አዋስ ግራ እና ቀኝ ማለት ነው። ክሬፕት ሳር የሚጠቀምበት ጊዜ አለ፣ የበጋ ወራት የሚጠቀሙበት ጊዜ አለ አሁን እንደዛ ያለ ቦታዎች በሙሉ ይይዛለሻ። ይህ ይህን የሳር እጥረት መጣ። ከዚህና ውጭ ተጨማሪ ማለት ነው። የአካባቢው ነዋሪዎች ይህ ዛፍ በደርግ ጊዜም ይብቀል በኢህአዴግ እርሱ በበቀለበት ቦታ ሁሉ የግጦሽ ሳር እንደሚያጡና ለእርሱ መፍትሄ ሳያገኙ በላዩ ላይ የዝናብ እጥረት ሲገጥማቸው ቀስ በቀስ ለከፋ ረሀብ እንደተጋለጡ ይጠቅሳሉ። የዞን አምስቱ የተላለቀ አካባቢ ነዋሪ አቶ አህመድ አሁን በዋናነት ችግሩን ያባባሰው የዝናብ እጥረቱ መሆኑን የኑሮ ዋስትናቸው ከዝናብ ጋር የተቆራኘ እንደነበር ይናገራሉ። በጣም ከፍተኛ ድርክ ነው። በመጀመሪያ ክረምት ላይ እኛ ሆኖ መቷል። ሁለተኛው ስጉም የሚባል ስጉም አለች፣ ያቺ ሁለተኛው ተከታይ ክረምት ነበረች፣ ዝናብ ነበረች። ያንን ዝናቡን በማነስተኛ ሆኗል። ይህ ሶስተኛው ከደዳ የሚባል ነገር ነበረች። ያቺን ደግሞ አነስተኛ ሆኖ አሁን የመቱበት በጣም ከብቶቹና የግመሎቹና የፍየሎቹና ከፍተኛ ድርቅ መጥቷል። ከብቶቹ በጣም እንትን ሳሩን የለም፣ ሳሩ ሲያቱ መሞት ነው፣ እየሞቱ ነው። አሁን ከፍተኛ ነው፣ ከፍተኛ ደህና። ደሞ ክረምቱ በጣም እኛው ዋናኛ የምንጠብቀው ተብቀው ክረምት ነው። ክረምቱ በጣም አነስተኛ ሆኖ አል አልዛነበም አሁን ይሻላል ብለን እየጠበቅን እየጠበቅን ነበረ። አሁን እየባሸ መጣ። ደግሞ አሁን በጣም ከፍተኛ የፍየሎች የፍየሎች ሞቱን በጣም ትኩ ቁጥር የሌለው ነገር ነው። ይህ ግመሎችን ደግሞ አሁን በፊት ግመሎችን አይሞቱም ነበር። አሁን ግመሎቹን እየሞቱ ነው። እኛ ዋንንኛት ዋናው ሀብት ብለን የምንይዝበት ግመል ነው። ግመልክ ተቀትሎ የምንይዝበት ከብት ነው የካፕቴን ካተከተለ በእጅ ብር የእጅ ብር ብለን የምንቀመጠው በፍየል ነው። ይህን ህብረት ክልልን እኛ በካም በጣም ከፍተኛ በራም ነው የሚያስከትለው። በክልሉ ያለውን ሁኔታ መረጃ እንዲሰጡን ከጠየቅናቸው ነዋሪዎች መካከል የዞን ሶስቱ ነዋሪ አንዱ ናቸው። ቃለ ምልልሱን ከመጀመሪያ በፊት ስማቸውን መጥቀስ ይችል እንደሆነ ጠየኳቸው። በሚዲያ ካወሩት እንግዲህ እከሌ ነው ብሎ አብዛኛው አሁን በዳጉ ስናገኘው በራዲዮ ምናምን የሚናገሩት አካላቶቹን መጥቶ የሚታሰሩና የሚያስፈራሩትም አለና፣ በዛ እንግዲህ ደስ እንዳለ ነው። እኔ ስሜም ባይጠቀስ በለጠ ይሻላል፣ ግን የህብረተሰብ ችግር ግን በጣም ስላለ፣ በዛ የህብረተሰብ ጩኸት እኔ አንድ ግለሰብ ቢታሰሩ ወይም ቢሞቱ ምንም አይደለምና፣ ሌላ ሊመጣ ስለሆነ ቢጠቀስም ችግር የለም። እኔ በዚህ ራሴን ቁራጥነት ነው፣ ግድ የለም ስሞትን፣ አንጠቅስም ስም ችግር የለም። የህዝብ ችግር ችል የማታየው በናት። እዚህ ላይ እኮ ህፃናቶችን አረጉ አራጋቢኖቹ፣ ስንት የሚያሳስብ ነገር አለ። አሁን እኮ የሚያስፈራን እንደ አገር ክደት ወንጀል ትከሰሳላችሁ የሚለው ብቻ ነው እንጂ ሌላ ምንም አይደለም። አገር ክደት ወንጀል ቢከሰስም እኔ ይከሰሱ፣ እኔን ትናንትና አውርቻለሁ። ስም ይጠቀሱ አይጠቀሱ፣ በቃ ትክክለኛ የሆነ ነገር እኔ የተከሰተ ነገር ነው። ሌላ ሰው ወክዬም ቢሆንም እኔ በደረሰኝ ችግር ነው ያወራው። ተጨባጭ ያለ ችግር ነው። ስማቸው ቢጠቀስ ሊደርስባቸው የሚችለውን ችግር በስጋት እየጠቆሙ ነገር ግን ስማቸው ቢጠቀስ ችግር እንደሌለ ቢያስረዱም፣ እኛ ግን ስማቸውን ሳንጠቅስ የዞን ሶስቱ ነዋሪ እንላቸዋለን። እኚህ ነዋሪ ተጨባጭ ያሉትን ችግር ያስረዳሉ። ጥር ጀምሮ ማለት ሁለት ሺ ሰባት አመተ ምህረት ጀምሮ እስካሁን ድረስ ያለው ድርቅ በጣም አሳቂ ሁኔታ ነው እና የሚያሳዘን ደረጃ ላይ ነው ያለ ነው። አሁን እኛ የምንኖሩ በአርብቶ አደር ነው እና በዛኛ ኑሮ ነው የምንንቀሳቀሰው ሕዝባችን አሁን ያው ጊመሉም ከብቱም ፍየሎች፣ በጎች ናቸው እና አሁን አብዛኛው ያለቀ ያለው ከብት ስለሆነ ከብቱም ጊመሉም፣ ጊመል በበሽታ ነው ያለቀው። ከብት ደግሞ የሚበላ ሳሮች ከቦታ ወደ ቦታ ነው የሚንቀሳቀሰው እና በዞናችን ያለው ገዋኔና አሚበራው እንደገና ገላዕሊ ወረዳና ሀዋሳንታሊ ሀዋሳንታሊ ወረዳ ነው የሚባለው በዱለሳም በእነዚያ አምስት ዞኑ አብዛኛው አብዛኛው እንደ አሁን ሬሳ ራሱ ጠቅላይ ሚኒስትር መጥቶ ሀላይ ደግ ቀበሌ ግቡኝቶ ሄደዋል እና አይቶት ነው የሄደው። ሬሳው ነው አይቶ ነው የሄደው። ማለት አትንቶች ነው እና የሚበሉት እራሱ አጡ ነው የሞቱት። የተወሰነ የተደረሰለት ከብቶቹን አንዳንድ ኪስ ኪስ ምናምን እየሰጠን የተወሰነ ትንሽ አሁን ከሞት ያዳኑት አለ። ግን የለም፣ በቃ የለም። አሁን ከብት የሚባል ነገር አልቋል። እርሳቸው በግላቸው ምን ያህል ከብት እንደነበራቸውና ምን ያህል እንደሞተባቸው ጠየኳቸው። እኔ አርባ ነበረኝና፣ ከአርባ አራት ቀረልኝ። ሁለት ዳና ነው ሁለቱም ያው ከሞተ ሞታል፣ ካልሞተ ደግሞ በቤት ውስጥ እየቀለብኩ ነው። ሳር የለም እና የተወሰነ ሳር አምጥቶት ነበር አንድ በጥር ምን ጥቅምት ላይ ጥቅምት ሀያ አምስት በዘኛ ማለት ሁለት ስምንት ላይ አምጥቶት ነበረ። ያኛው ነገር ቆሞ አሁን እራሱ ሰው እራሱ በገዋን ላይ ሰኔ ወር ላይ የሚበላጡ አንድ ገዋን ሰው ላይ ሞቷል። እና በጣም ራብ ያለው ሁኔታ በዛ ልክ ደግሞ በሽታ ነው። እና ማያት ደግሞ ውሰት ከሆነ ዩ አይቶ ማያት ማመን ነውና መጥቶ ማያት ብችሉን ሆኖ የሚችል አካል ካለ ማየት ይኖርበታል። በዞን አንድ አውሳ በተባለው ቦታ ነዋሪ የሆኑት አቶ ሀሰን መሐመድ አሁን ስላለው የአካባቢያቸው ሁኔታ አስተያየት እንዲሰጡን ስንጠይቃቸው አማርኛ ሁለተኛ ቋንቋቸው በመሆኑ ለማስረዳት እንደሚከብዳቸው ገልጸውልኝ በተከሰተው ድርቅ ከብቶቻቸው ማለቁን፣ እርሻዎች መድረቃቸውን፣ አሁን ህዝቡ ያለውን ጥሪት አሟጦ በተለይ ገጠር አካባቢ ያለው የቻለው ድረስ ተንቀሳቅሶ እስትንፋሱን እንዳቆየና ከዚህ በኋላ ግን ተጓጉዞም ህይወቱን ለማ ለማትረፍ የአቅም ማነስ ስላለበት በምግብ እጥረት እየታረዘ መሆኑን በመግለጽ ስጋታቸውን ያስረዳሉ። ባላ እኮ ነው ችግራቸውን ተቅላላ የሚበላ በሀገሩን ስላ ስለሌለ እኮ ነው በጣም አደጋ ያመጣል ብለን እኮ ነው የምንፈራው ዝናብ አላህ ከመጣ እንጂ አንጂ ፊቱ ዝናብ ሳር ስለሌለ የሚበላበትም ከብቶች የሚበላበት ስለሌለ በጣም በጣም ሲያቻላ አይንን የአርባ አመቱ አይሻ ዳውድ በዞን አንድ የአውሳ ነዋሪ ናቸው። እኔም የምናገረዋል አሉኝ። ወላሂ ክረምትም አልዘነበም። አሁንም ዝናብ የለም። ወንዝም ነበር ወንዝ ነበር የምንጠቀመው ወንዝ አሁን ውሃ የለውም፣ ደርቋል። ስለቀረበት ማለት ነው። አርሰን አርሶ አደር ነበርና አርብቶ አደርም ያው ከብቶቹ እንስሳቶቹ አልቆባቸዋል። አርሶ አደርም ውሃ አጥቶ በቃ እርሰ፣ ቆሙበታል። እንደዛ አይነት ችግር ነው ያለው። ብዙ የሞተን አለ። አላህ ዝናብ ከመጣልን ነው እንጂ አንዳ ያቃል የመጨረሻውን እኛ አናቅም። አሳይታ ከተማ አካባቢ ስትሰራ ቆይታ በድርቁ ምክንያት ስራ በማጣቷ ወደ ቤተሰቦቿ እንደመጣች የገለጸችልኝ ስሟን እንዳልጠቅስ የጠየቀችኝ ወጣት ደግሞ ኧረ ድርቁማ አሁኑ ዝናብ የለም። አሁን እኛ እርሻ ምናምን በፊት በጣም እርሻለ። አሁን እርሻ ምንም ነገር የለም። አፋሮች መቼም ወተት ካለ ወተት በቆሎ እርሻም ካለ እርሻም ጠቅማል። ወተት የለም፣ ስራ የለም። አስተያየት ከሰጡኝ መካከል ከድርቁ በፊት የነበረውን አመጋገባቸውን ጠየኳቸው። በወተት ነበር የምንጠጣውም እንደ ውሃ ማለት ነው። እኛ በፊት በቃን ወተቱን እንደፈለገ የምንጠጣው የነበር ነው። ቅቢዮም እንደፈለገ እንግዳ ከማጣን አንኪ ብካበ እንደዚህ ነበር ነው። ድርቁ ሳይመጣ ወተትና በቆሎ ነበር ውሃ። አሁንስ ምን እየተመገባችሁ ነው ስል ጠየኳቸው። አሁንም እኛው አንድ ጊዜ ጠዋቱን ከበሉ ሌላ የሚበሉበት የለም። በቀን እኮ አንድ ጊዜ ነው ቃቃ ነው ስምንት ሰዓት ምሳም ቁርስ አንድ ላይ ነው የምንበላው፣ በዛ ነው የምንኖረው። በቀን አንዴ የሚበሉት በእርዳታ ያገኙትን ስንዴ እየቆጠቡ ቂጣ አጋግረው እንደሆነ ይናገራሉ። የአምስት ኪ አምስት ኪ አስራ አምስት ኪሎ በመፍጮ ላይ ተፈጨጮ እንደ ዱኬት እንደ ኪታ በጉድጓድ ውስጥ አስገብቶ ነው የሚበሉት በኪታው የዞን ዘጠኙ ነዋሪ ቀደም ሲል የሚጠጡትን ውሃ እንዴት ያገኙ እንደነበር ሲናገሩ ውሃም ወንዝ ነው፣ ወራጅ ወንዝ ነው። እንደገና አንድ ዒርታ አለ የሚባል ከገዳማዊቱ በታች በኩል ያለውን ቦታ ሶስት ቀን አድረን ነው ያ ውሃ ፍለጋ የምንሄደው እና በዛ አግኝተን ነው በግመል በአህያም ጭነን ነው በውሃ መያዣ የምንጓዘው። ቀደም ሲል ምግብ እንደ ልብ ይበሉ ወተትም ይጠጡ ስለነበር ተዘዋውረው ውሃ መቅዳት ይችላሉ። አሁንስ አልኳቸው። ሩቅ ቦታ የማይደርሱበት በጣም ደካማ ስለሆነ ነው። ሙሉ ቀን የሚሄዱበት አካባቢ አለ። ውሃ የሌሉበት አካባቢ፣ በጣም ራቅ ያሉበት አካባቢዎቹን አለ። እዛ ቦታው ሴቶች ደግሞ ሲሄዱ፣ በጣም ውሃ ፍለጋ ሲሄዱ በጣም ይጎዳሉ። ቀጣ ውሃ ከተማ ላይ ያሉት ቧንቧው ነው ገጠር ያሉት ውሃ ችግር አለባቸው። በደንብ ውሃ የሚባል የማያዩም ብዙ ናቸው። ውሃም ችግርም አለ። ምግብ ከሌላችሁ ውሃ ካላገኛችሁ በቂ እርዳታስ እየተሰጣችሁ ነው? እነሰ እንስሳት ማን ነው በጣም እንትን አሁን የተወሰነ አንድ መንደር ውስጥ አንድ ቀበሌ ውስጥ ላይ የተወሰነ ነገር ቀርበዋል። ያንን ነገር ማግኘት አልቻልም። አንድ ኪሎ ማግኘት አልቻልም ትንሽ እርዳታ እንዳፍ እንደነበረ እርዳታ የሚደረገው አልፎ አልፎ ነው፣ ብዙም አይደለም። ያ እርዳታ ነው። በወር አንድ ጊዜ ሲፈልግ ይመጣል፣ ሲፈልግ አይመጣም። በሙሉ ማግኘት አይችሉም። እነዚህ ያሁን የሚሰጡት ነገሮች በጣም አናሳ ነው። በጣም የሚደርሱበት ነገር አይደለም። እንትን የጎዱ ሰዎችም አለ። ሂሳኖችም ይወዳል። በሰማግሎቹ በጣም ውርቅ ቦታ ሂዶ የሚያመጡበት ሰማግሎችም አለ። ያንን ሲማግሎቹ ደግሞ ማግኘት አይችሉም። ሴቱን ሴቱን ባልሴቶችን ደግሞ ደካማ ባልሴቶችም አለ። እነዛ ባልሴቶችን ደግሞ ሩቅ ቦታ ሂዶ መምታት አይችሉም። ከተሞች በጣም ያደጉት ከመላ ከተሞቹ ሂዶ ለምግብ ለማመጣ ለማምጣት አይችልበት። በገጠር ያሉት በብዛት እኛ ህዝቦቹ በገጠር ነው ያሉት። ገጠሩ ስለሆነ ያንን ገጠሩ ላይ ማንኛው ሰው የሚያገኝበት ነገር እንደፈለው ማግኘት አይችሉም። ያንን አቅም ስለሌሉ እዛው ሕፃኖቹንና እናቶቹን ትልልቅ ሽማግሌዎቹን ሩቅ ቦታ የማይደርሱበት በጣም ደካማ ስለሆነ ነው። መሞት አንፈልግም። የምናገኘው ነገር ነው የምንሰጠው፣ በራሳችን የምናካፍለው። ሕክምና እያገኛችሁ ነው በሙሉ ባይደረሱም ትንንሽ አናሳ ነገር አለ፣ የሚታየው ነገር አለ። ክትባት የሚባል ነገር አለች፣ አናሳ ነገር ነው። አሁን ግምገማ ክሳ ክትትል ሲናደርግ እንደፈለገ መድረስ አይችልም። ህክምና ያው ክትባት አልፎ አልፎ አለ። እየታመመም ደግሞ በእርዳታ ማልክ በብራቸው ብር ከተገኘ በብራቸው ይጠቀማሉ። ብር ካልተገኘ በእርዳታ መድኃኒት፣ እኔ እስካሁን አላየሁም። መንግስት፣ በረሃም ምክንያት የሞት ሰው የለም ይላል በአካባቢያችሁ በረሃን ምክንያት የሞተ ሰው አለ። እንዲ አሁን ለምሳሌ የገዋኔ ሰኔ ወር ላይ የሞተ ሰው ማንሳት ይቻላልና እኛ በዳጉ ደግሞ እናገኘዋለን። አለ እንዲ ያማ ውስጥ ገብቶ ስለማያዩ እኛኳ አሁን አቤት ምናገር በቃል የለምንልኩ ይሄ ነው አንዱ። እኛ አካባቢ ራብ የሆን ይባልት የሆን አላወክኑም። አንድ ሰው ሞተዋል። የዞን አራት አካባቢ ሀይል የሌለው ሰውና ትንሽ ልዮቹና ሴቶች ጨለማ ከሆነ ይበላሉ። አሁን በመንግስት በኩል ምን እንዲደረግላቸው እንደሚፈልጉ የሚጠብቁት እርዳታስ ምን እንደሆነ ጠየኳቸው። እኛ ድምጽ የሚሰማለት መጀመሪያ ድምጽ ችግራችን ተረድቶ የሚደርስን አካል የለንም። እንደገና በዛ የሚደርሱ እርዳታ ካለ እንድር ወገንን ብደርሱልኝ። በተለይ አሁን የምግብ ችግር ነው ያለው ህብረተሰብ ይሄ ነው ጥሪ ማስተላላፍ የሚፈልጉ። ከደረሰን ልን ማለት ነው ከደረሰልን ምግብ ነው። ካልደረሰ ደግሞ እንግዲህ ኛ ቤት የምንልበት ነገር የለንም ሞት ነው። የሚታመሙም እንግዲህ ፈጣሪ ያለው አይሞትም፣ ፈጣሪ ያለው ደግሞ ይሞታል። መንግስት ማንኛው አፋጣኝ መደምቢያንትኔ ውስጡ ነው ህዝቡን ውስጡ ገብቶ በደንብ የሚያስፈልግበት እርዳታ መስጠት የሕክምናም ሆነ ሌላም ሆነ የሚያስፈልገው ነገር መስጠት አለባት። ይህንኑ በሚመለከት የአፋር ክልል ርዕሰ መስተዳድሩን ለማግኘት ጥረት አድርገን ኃላፊው እንደሌለና ምክትልና ተወካዩን ማነጋገር እንደምንችል ተነግሮን እንዲሁም የሀውሳ ዞን አስተዳዳሪን የክልሉን አደጋና መከላከል ዝግጁነት ኮሚሽን ለማግኘት በተከታታይ ሶስት ቀናት ሞክረን ስብሰባ ላይ ናቸው በሚባሉ ማግኘት ሳንችል ቀርተናል። በአጠቃላይ የድርቅና ረሃቡን ጉዳይ በተመለከተ ምክትል ጠቅላይ ሚኒስትርና የማህበራዊ ዘርፍ ክላስተር አስተባባሪ የሆኑት አቶ ደመቀ መኮንን ለፋና ብሮድካስቲንግ የሚከተለውን አስተያየት ሰጥተዋል። ካለፈው በልጉ ወቅት መዛባት ክረምቱ ላይ ከታየ የመሩ ወቅት የዝናብ መዛባት ከተያይዞ የተጠራቀሙ ችግር በአጠቃላይ የተረጅ ቁጥር በእጅጉ ከፍ እንዲል አድርጎታል። በዚሁ ልክ የሚያስፈልግ የእርዳታ አቅርቦት እና ተያዥ ጉዳዮችን ትንሽ ለየት ባለ ሁኔታ ማየት ይገባል ተብሎ እንደ መንግስት፣ ይሄ ችግር በከፋው አተያይ ለዚህ የሚያስፈልግ ፕላን ተዘጋጅቷል። ለዚህ የሚያስፈልግ በጀት ተበጅቷል። ለዚህ የሚያስፈልግ የለደራሽ እንቅስቃሴ እጅግ በጣም በተፋጠነ ሁኔታ ለመፈጸም ጥረት እየተደረገ ነው። የመጀመሪያው ፕላን ነው። ሁለተኛ ይህን ግዥ ያስፈጽም የሚችል አደረጃጀት ከብሔራዊ ምክር ቤቱ ጀምሮ እስከታች የተዘረጋ መሆኑ ነው። በሶስተኛ በፕላኑ መሰረት አገር ውስጥ ያለኝ አቅም ምን ያህል ነው ተብሎ ተለይቷል። እስከ ታህሳስ ሰላሳ ድረስ አገር ውስጥ ያለ አቅም አይተን፣ ልዩነቱ ደግሞ ከውጭ እንዴት መመለስ እንዳለበት በወቅቱ በጀት ተመድቦ ግዥ ተፈጽሞ እህሉ እየገባ ያለበት ሁኔታ ነው ያለው። የመድኃኒቱም፣ የውሃ ማገገሚያ ኬሚካሎቹም የተለያዩ እንቅስቃሴዎች በዛ ደረጃ የመኖ አቅርቦት የእንስሳት ከዚህ ከደጋው አካባቢ ከተለያዩ ቦታ መኖ እየተጫነ ወደየአካባቢ እንዲሄድ በጀት ለወረዳዎች፣ ለአካባቢዎች እየተመደበ ያንን የእንስሳት የመሞት አደጋ እና የጤና እንክብካቤ ያንን ለመታደግ ሰፊ ጥረት እየተደረገ ነው ያለው። አያይዘውም የእርዳታ እህሎቹ ለተጠቃሚዎች የሚደርሱበት ቅድመ ሁኔታ መጠናቀቁን ተናግረዋል። እርዳታ እህል አቅርቦት እንቅስቃሴ የራሱ ሲስተም እና ስርዓት ስላለው ያለው በየ የሚፈለግበት የአቅራቢያ ላይ እህሉ እንዲደርስና ተጠቃሚዎቹ እየተለዩ እንዲደርስ እየተደረገ እዚህ ደርሰናል። ሁለተኛውን ሰፋ ካለው ቁጥር አኳያና ምናልባት የሚጨምርም ከሆነ ያለ ለማለት አሁን ወደ 600000 ሜትሪክ ቶን መጀመሪያው 200000 ጅቡቲ ይደርሷል። አሁን ያን ወደ ሀገር ውስጥ ለማስገባት የተለያዩ አማራጮችን አመቻችተናል። አንደኛው በሀገር ውስጥ ያሉ ትራንስፖርተርስ በሀገሪቱ ውስጥ ያሉት ነጥብ ጣቢያዎች ሙሉ ተለይተዋል፤ የእርዳታ የሚደርስበት ማለት ነው። ያንን የሚመራና የሚከታተል አገራዊ ኮሚቴ አለ። ዋናው አስፈጻሚ በትራንስፖርት ሚኒስቴር የትራንስፖርቱን ስርዓት የሚመራው አካል አለ። በዛ ደረጃ እስካሁን ስልሳ ሶስት በመቶ የሚሆኑት እስከ ነጥብ ጣቢያ ያንን ትራንስፖርት መልክ ባለው ሁኔታውን እየሸፈነ ያለበት ሁኔታ ነው ያለው። በአሁኑ ወቅት የኢትዮጵያ መንግስትና ለጋሽ ድርጅቶች ረሃቡ ወደ ችጋር ሳይለወጥ መቆጣጠር እንደሚችሉ እየገለጹ ይገኛሉ። I city, hey. I think you remember this But I must go I see I, I. I, I, I, I, I, I, I. I'm to i go, the i to What is to 在青稞的水，在金色高原，看未来更炫丽。在金色高原，欢迎来我家。 I'm a little bit of a sigh. i i I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I I've you I I'm